ውዳሴ ወግናይ ለምአዶናይ ቅድስ ወብፅት ስቤት ወቡርት ክብርት ወልእልት አንቀጽ ብርሃም አድርገ ሕይወት ወማይደረ መለኮት ቅዱስተ ቅዱሳን አንቲዩቱ ኦግ ዝጥነ ወላዲት አምላክ ማርያም ድንግል ተሰመጅ ስምራታ ወማይ ደረ ወልድ ወምጽላለ ዘ ቅዱስ መንፈስ ወቡሩክትን ኩሉ ፍጥረት አንቲ ዩቱ እየንታርያም ዘበሰማት ዘኮንኪ አርያም በዲበ ምድር ብኪ አስተማሰሉ ቅዱሳን ነቢያት ካህናት ወነገስት ገብር ሎሙ ቅዱስተ ቅዱሳን ወስጥ ጽላተ ኪዳን ወልድኪ ሳይሎይ ፍለነ ሳሊለነ ቅድስት